የወጣቶች ዓለም ከዛ እየሰራሁ ያው ሆዴ እየገፋ መጣ። ያው የስንት ወር ለሰቅር ነበርክ? ስ ሰባት ምናምን ከአስኩ በኋላ እንደዚህ ጋር የምናድርበት ቦታ ማለት ነው ፖሊሶች ለቤት መቶ እየቀሰቀሱ እዚህ ቦታ እንዳትተኚ ምናምን ብሎ ያባርራሉ። መሰረት ትባላለች። በአዲስ አበባ ጎዳና ላይ ነፍሰ ጡሯን ወይም ልጇን በጀርባዋ አዝላ ጫማ ስትጠርግ ከተማ ውስጥ ያስተዋሏት አይጠፉም። ወጣቷ ወደ ሊስትሮ ስራ ከመግባቷ በፊት የቤት ሰራተኛም ነበረች። ደብረ ዘይት ከተማ አቅራቢያ ድሬ የምትባል አካባቢ ነው ተወልጄ ያደግኩት የምትለው መሰረት የህይወት እጣ ፋንታ እንዲህ ይጀምራል። እናቴ ያው በእውነት ጡር እያለች ነው ከአባቴ የተለያዩት። ከዛ ወደ ገጠር ሄዳ እኔ ወለደችኝ። በቃ ወደ እንደወለደችኝ አካባቢ ተጠለፈች። ተጣለፈች ደግሞ ሴት አያቴ እና ወንድ አያቴ ጋር ቀረሁኝ። ከዛ በኋላ ሴት አያቴ ሞታለች፣ እኔ አላውቃትም። በእርግጥ ከሞተች በኋላ ካደኩ በኋላ ነው የሰማሁት። እና ወንድ አያቴ እያሳደገኝ እያሳደገኝ በሰባት ዓመቴ ከአያቴ ጋር ወጣሁና አባቴ ጋር ወጣሁ። አባቴ ጋር ሲሄድ እንጀራ እናቴ በጣም ጨክነኛለች። በጣም በቃ ጦሜ ይኖላ ነበረ። የምታሳድገን በጣም በቃ ችግር ነበረ። እዛ በኋላ ጠፍቼ ደግሞ እናቴ ጋር ሄድኩኝ። እናቴ ጋ ስሄድ ደግሞ እንጀራ አባቴ እና እናቴ በጣም ይጣላሉ በእኔ ምክንያት። በቃ ብዙ ነገር ነበር። ሁለቱም ጋር ሞከርኩኝ። እናቴ ጋር ሞከርኩ፣ አባቴ ጋር ሞከርኩ። ከዛ በኋላ እናቴ ጋር ጠፍቼ ዝም ብዬ መንገድ ሄጄ በቃ ያው ሰው ቤት ምናምን በዚህ እያጠያየኩ ሰው ቤት ገባኝ።

ከዛ በኋላ ወገን መታረል ጀመር። ከዛም ቤት ቀየረች በቤት ሰራተኛነት ከአንዱ ቤት ሌላኛው ጋር እየገቡ መቀጠር ብቻ ሳይሆን ከተማዎችንም እየቀያየረች ሰራች። በመሀልም ትምህርት የመማር እድል ገጥሟት ነበር። ሁለት ሺህ ሁለት ላይ ትምህርት ስጀምር አንድ ክፍል ምናምን ነበረው የጀመርኩት። ከዚ በኋላ ሁለትና አንድም በአንድ አመት ውስጥ ደብል ምናምን እየመጠ ጨረስኩ። ከዚ በኋላ በሁለት ሺህ ሶስት ደግሞ ሶስተኛ ክፍል ስገባ

ያው መልቀቂያ ባገኝ በዛን ሰት ብማረላ ደስ ይለኝ ነበረ። መልቀቂያ ባገኝም ከሐዋሳ ሻሸመኔ፣ በመጨረሻም አዲስ አበባ ገባች። ወደ መዲናዋ ስትጓዝ የምታውቀው ሰው አልነበርም። በአጋጣሚ መንገድ ላይ ተዋወቅኳት የምትለው ወይዘሮ ከዛም እቤቷ ተቀጥራት አለች። ዛሬ ሃያዎቹ መጀመሪያ ላይ የምትገኘው መሰረት አዲስ አበባ ውስጥም ቤት እየቀያየረች ሰራች። ሰው በቤት በምንወገት ሰዓት እዚህ አዲስ አበባ ማለት ነው ዳሶ ክፍለ ከተማ ይባላለ። እዛ እየኖርኩኝ ቶሎ ምናምን ቤት ውስጥ ነበር። በጣም ያስቸግሩኛል። በምተኛበት ሰዓት በጣም ልደስኝ ብዙ ጥረት ያደርጋሉ። በቃ ብዙ ያስተቃዩኛል። ግን ያው ቢሆንም ሰውነቴን አልነቁኝም። በጣም ያስተቃዩ ነበረ። በቃ በጣም አለቅሳለው። ከዚያ ተበሳጭቼ በቃ ሰው ቤት አልገባም ወደ ቤተሰብ መልድን ብዬ በቃ በጣም ተበሳጭቼ ወጣ ወጣ። ቀጥታ የጎዳና ህይወት ነበር ያጋጠምን እና መዛ ምንም አልነበረኝም በሰዓቱ ማለት ነው። መሰረት በጎዳና ላይ ስትኖርም የሴት ልጇን አባት ተዋወቀች። በዛ ታውን በዛ አብረን ቀረን እና ጎዳና ተዳዳሪ ነበረ። እዛ ሸራ ወጥረን ምናምን እንደዚህ ድንጋይ አነባብረን መኖር ጀመርን። አዲስ አበባ ዩኒቨርሲቲ አምስተኛው በር የሚባል አለ። እዛ መኖር ጀመር። የሊስትሩ ስራም ጀመረች። ብዙም ሳትቆይ አረገዘች። ነበረ። የስንት ወር ነው ተቅሎ ነበርኩ? ሰባት ምናምን ካፍ በኋላ። እንደዚህ ጋር የምናደርበት ቦታ ማለት ነው ፖሊሶች ሌሊት መጥቶ እየቀሰቀሱ እዚህ ቦታ እንዳትተኝ ምናምን ብሎ ያባርራሉ። እዛ በቃ አሁን ከወለድኩ በኋላ ስንዴት ነው የሚሆነው የሚለው ነገር በጣም ያስጨንቀኝ ነበር። ፈረንሳይ ለጋሶ የሚባል አለ። እዛ ደግሞ ቤት ኪራይ ይቀንሳል፣ ግን በጣም ርቀት አለው። ስራ የሌለው ሰፈር ነው ከዛ እዛ አካባቢ ቤት አገኘው። በመቶ ሀያ ብር ነው አፍሱስ አገኝ እዛ መኖር ጀመርኩ። ከዛ እዛ እየተመላለስኩ ወደ ፒያሳ እየተመላለስኩ ነበረ ብሰራ እዛ በኋላ እየሰራው እየሰራው እዛ እየሰራውም መውለጃ ሰዓት የደረሰ መሰረትም፣ ሴት ልጇን በመንግስት ሆስፒታል ያለምንም ክፍያ ተገላገለች። ነገር ግን ኑሮ ስላስገደዳት ብዙም ሳትቆይ ወዲያው ወደ ስራ ተመለሰች። ያወልድም ምንም በቃ ስለ መውለድ ምንም ምንም ትምህርት ስላልተሰጠኝ ምንም ማቆ ጉዳይ የለኝም ነበር በሰዓቱ እና በወለድኩ በሰባት ቀን ማለት ነው ወደ ስራ ወጣሁ። ልጅቷን የጻንቷን መንገድ ላይ አስባብ ያስጠኝ ስራውን ጀመርኩ። ማለት ስሮ ስራዋ ከብዙ ሰዎች ጋር የሚያገናኛት ስለነበርም አላፊ አግዳሚው ይገረምና የአያት ጫማ የሚያስጠረጉትም አስተያየት ይሰጧት ነበር። እና በቃ የሰው አስተያየት በጣም ነው የሚገርመው። በሰዓት ነው እንኳን የእኛ በተሰረጁት እንኳን ጣይ የሚታዳበሩ ሰዎች ላሉ እንደዚህ በቃ አዞ እንደዚህ ምናምን ልብስ ምናምን ይሰጡኝ ነበር። ለልጅቷ እዛ ብዙ ነገር ወተት ምናምን ይገዛሉ። በመጡ ሰዓት ብዙ ነገር ትስታመነውና የሚያሳስማት ወላ ነበረ በጣም በዚህ በዚህ በጣም ይተባበሩኛል። አሁን ተሳፈር እዛ ሰፈር ደራውኝ ነበር ምኖሮች እየተ እየተቀየረ ነበረ ይሁንና የመሰረት ደስታ ብዙም አልቆየም። ዛሬ ከልጁ አባት ተለይታ ብቻዋን ልጅ አሳዳጊ እናት ናት። ሕይወቴ ብዙም አልተቀየረም የምትለው መሰረት ከአንድ ሳምንት ገደማ በፊት የሊስትሮ ስሯን አቁማ ሌላ ስራ ጀምራለች። የሴት ጫማ ነው። ጫማው በክሮሽ መልክ ነው የሚሰራው። ያው እንትን ነው። እንደ ዳንቴ ነው የሚሰራው፣ ግን ክሩ ለየት ያለ ክር ነው። በወር ነው በአንድ ጫማ በሰራውበት ነው የሚታሰብልኝ። ያው ክፍያ በወር ምናምን ነው ሌላ ሰው ነው የሚያጋጥመው። አጋጣጥማ ሌላ ሰው ልጅ መሰረት አሁን ካለችበት ህይወት የሚለውጣት ስራ አግኝታ መኖር የወደፊት ምኞቷ ነው። ለህፃን ልጇ ደግሞ እሷ ያላገኘችውን የትምህርት እድል ማመቻቸትና ትልቅ ቦታ ላይ ማድረስ ትመኛለች። መሰረት ራሷን ብትሆን መልሳ ትምህርት ቤት መግባት ብትችል ደስቷ እንደሆነ ነግራናለች። ስራ ቀላል ስለነበረ በአሳየችኝ ወደ መስራት ጀመርኩ። የተወሰነ ቀን አሳየችኝ እንግዲህ፣ በደንብ ለመስራት መስራት እየከፈልኩ ነው ያለው። ጠርጭ ማለት በጣም ትግስት የሚፈልግ ስራ ነው። ትግስት ካልለሽ ደግሞ መስራት ከልጅ ጋር እራሱ በጣም ይከብዳል። ከልጅቷ ጋር እየተጫጫንኩ በቃ በጣም ያስቸግራል። ያው ቢሆንም የመጀመሪያ ነው። እንግዲህ ለሚቀጥለው ያው እያየሁት ነው እንግዲህ፣ ምን ምን ደረጃ እንደሚያደርሰኝ እንዴት እንደሚያስተዳድረኝ ቤት ስራ ይከፍሎ ቀለል ብሎ እንዴት እንደሚያምን። እንግዲህ አድማጮች፣ እስከ ቅርብ ጊዜ የሊስትሯ የልጅነት መሰረትን ታሪክ በአጭሩ የቃኘንበት የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። የመሰረት ህይወት የበርካታ ኢትዮጵያውያን ጎዳና ተዳዳሪዎችን ፈተና ያንጸባርቃል። እናንተስ ህጻናትና ወጣቶችን እንዴት ከጎዳና ህይወት ማዳን ይቻላል ትላላችሁ? በዲደብሊው አምሐሪክ የፌስቡክ ገጻችን ላይ ጻፉልን። ለዛሬው በዚሁ ልሰናበት። ልደት አበመነኝ፣ ጤና ይስጥልኝ።